የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ፤ የኢትዮጵያ መንግሥትና ህወሓት የዳግም ጦርነት ፉከራና ዝግጅታቸውን እንዲያቆሙ የሚደረገው ጥሪና ግፊት እንደቀጠለ ነው። ከዚህ ቀደም ተደጋጋሚ ሙከራ ባደረጉት ሽማግሌዎች ጥረት ላይ የኢትዮጵያ የሰብአዊ መብቶች ጉባኤ ወይም ኢሰመጉ ጥሪም ታክሎበታል። እስራኤል ላስራበችው ለጋዛ ህዝብ የተለያዩ መንግስታት የምግብና የመድኃኒት እርዳታ ከአየር እየጣሉ ነው የአሜሪካው ልዩ መልእክተኛ ደቡባዊ ጋዛን ሲጎበኙ የጀርመን ውጭ ጉዳይ ሚኒስትር ደግሞ የእስራኤል ሰፋሪዎች ፍልስጤማውያንን መግደል ማቁሰልና ማጥቃታቸውን አውግዘዋል የሩሲያና የቻይና የባህር ኃይላት የስድስት ቀናት የጋራ ወታደራዊ ልምምድ ዛሬ ጀመሩ። የሁለቱ የምስራቁ ዓለም ሀያል ሀገራት ጦር ኃይላት የሚያደርጉት ልምምድ የምዕራብ ፓሲፊክ አካባቢ ጸጥታና ደህንነትን በጋራ ለማስከበር ያለመ ነው ተብሏል። ዜናው በዝርዝርም የኢትዮጵያ ግጭትን ለዘላቂ ማቆም ስምምነትን ፕሪቶሪያ ውስጥ የተፈራረሙ ኃይላት ህብረተሰቡ ከስጋት ተላቆ ሰላማዊ ኑሮን እንዲገፋ ይጥሩ ዘንድ የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። ኢሰመጉ ባወጣው መግለጫ የስምምነቱ ተፈራራሚዎች አለመግባባቶችን በውይይትና በሰላማዊ መንገድ እንዲፈቱ አደራ ብሏል። ኢሰመጉ የተለያዩ አካላት ያላቸው ወገኖች የሚያደርጉት ወታደራዊ ይዘት ያላቸው ዝግጅቶች፣ ግጭት ቀስቃሽ ንግግሮችና የመገናኛ ዘዴ ዘመቻዎች የመብት ተሟጋቹን ድርጅት ሲበዛም አሳስበውታል። የኢትዮጵያ ፌዴራዊ መንግሥትና በቅርቡ በሕግ የታገደው ሕዝባዊ ወያኔ ሐርነት ትግራይ ህወሓት ሁለት ዓመት ያስቆጠረውን አውዳሚ ጦርነት በሰላም ስምምነት ካቆሙ ሁለት ዓመት አልፏቸዋል። ይሁንና ኢሰመጉ ቁልፍ ያላቸው የስምምነቱ አንቀጾች እስካሁን ሙሉ በሙሉ ገቢር አልሆኑም። የአዲስ አበባ ወኪላችን ሰለሞን ሙጬ እንደጠቀሰው ስምምነቱ ሙሉ በሙሉ ገቢር ባለመሆኑ ምክንያት በሁለቱ ወገኖች መካከል ሰላምም ጦርነትም የለም የሚያሰኝ ሁኔታ ተፈጥሯል። አለመተማመንና የዳግም ግጭት ስጋትም አንዣቧል። በሰሜኑ የኢትዮጵያ ጦርነት ወቅት ትግራይ ክልል ውስጥ አስገድዶ ማስረገዝን ጨምሮ የተለያዩ የፆታ ጥቃቶች መፈጸማቸውን ሁለት የመብት ተሟጋቾች አጋለጡም። ሐኪሞች ለሰብአዊ መብት ፒኤችአር በእንግሊዝኛ ምሕፃሩና የአፍሪካ ቀንድ የፍትሕና የተጠያቂነት ድርጅት ኦጄኤሃ በእንግሊዝኛ ምሕፃሩ በጋራ ባደረጉት ጥናት በርካታ ሴቶች ላይ አስገድዶ ማስረገዝ፣ መድፈር፣ የወሲብ ባርነት ተፈጽሟል። አዣንስ ፍራንስ ፕሬስ እንደዘገበው ጥናቱ ሰዎች በጎሳ ወይም በፖለቲካ አመለካከታቸው ምክንያት ግፍ ተውሎባቸዋል ወይም ተገድለዋል ይላለም። የመብት ተሟጋቾቹ 500 የጤና ባለሙያዎችና ሌሎች ጉዳዩን የሚያውቁ ሰዎችን ማነጋገራቸውን ጠቅሰዋል። በ88 ገጽ የተጠናቀረው ጥናት ትግራይ ውስጥ በሴቶች ላይ የተፈጸመው ፆታዊ ጥቃት ከጦር ወንጀልነትና በሰብአዊነት ላይ ከተፈጸመ ወንጀል እኩል እንደሚቆጠር ይጠቅሳልም። ይሁንና አጥኚዎቹ የዘር ማጥፋት ወንጀል ስለመፈጸም አለመፈጸሙ ግን ግልጽ መረጃ የለንም ብለዋል። እስራኤል በኃይል በያዘችው በምዕራባዊ ዮርዳኖስ ወንዝ ዳርቻ ያሰፈረቻቸው ዜጎቿ በነባሩ የፍልስጤም ሕዝብ ላይ የሚያደርሱትን ግድያ፣ ግፍና በደል የጀርመን ውጭ ጉዳይ ሚኒስትር አወገዙ። ዘገቦች እንደጠቆሙት በእስራኤል ጦር የሚደገፉት ሰፋሪዎች ባለፉት 22 ወራት ውስጥ ብቻ ከ1 ሺህ በላይ ፍልስጤማውያንን ገድለዋል፣ ሌሎችን ደብድበዋል ወይም ንብረታቸውን ቀምተዋል። የጀርመኑ ዜና አገልግሎት ዴፒ እንደዘገበው የእስራኤል ሰፋሪዎች ጥቃቱን ካደረሱባት አካባቢ አንዷ በሆነችው ታይ ቤህን ዛሬ የጎበኙት የጀርመን ውጭ ጉዳይ ሚኒስትር ዮሃን ቫዴፉል በፍልስጤሞች ላይ የሚፈጸመውን ግፍ ወንጀልና ሽብር ብለውታል። እዚህ በግልጽ መናገር የምፈልገው እንዲህ አይነት ድርጊቶች ወንጀሎች ናቸው፣ ሽብርተኝነት ናቸው። በፖሊስ ለህግ መቅረብ አለባቸው። እርምጃዎቹ ሲፈጸሙ የእስራኤል መከላከያ ኃይል ባልደረቦች እዚያው ቆሙ ማየታቸው ወይም ከዚህም እርምጃውን ስለመደገፋቸው መዘገቡ ደግሞ ዘግናኝ ነው። እስራኤል ግዛቱን በኃይል እንደያዘ ኃይልና እንደ ሕገ መንግሥታዊ ሀገረ መንግሥት ደህንነትና ሥርዓትን ማስከበር፣ ወንጀለኞችን ለፍርድ ማቅረብ አለባት። የቀድሞው የዩናይትድ ስቴትስ ፕሬዚደንት የጆ ባይደን መስተዳደር ፍልስጤኖችን በሚገሉና በሚደበድቡ የተወሰኑ የእስራኤል ሰፋሪዎች ላይ ማዕቀብ ጥሎ ነበረ። ፕሬዚደንት ዶናልድ ትራምፕ ስልጣን ሲይዙ ግን ማዕቀቡን አንስተዋል። የጀርመን ውጭ ጉዳይ ሚኒስትር እንዳሉት የአውሮፓ ሕብረት በነውጠኞቹ ሰፋሪዎች ላይ ማዕቀብ እንዲጥል መንግስታቸው ይጥራል። በሌላ ዜና የጀርመን ጦር ኃይል በረሃብ ለሚሰቃየው የጋዛ ሕዝብ ዛሬ ምግብና መድኃኒት ከአየር መጣሉን አስታውቋል። የጀርመን መከላከያ ሚኒስቴር እንዳስታወቀው ጦር ኃይሉ እስራኤል ላስራበቻቸው ለጋዛ ነዋሪዎች 14 ሜትሪክቶን ምግብና መድኃኒት ከአየር ጥለዋል። ስጳኝና ፈረንሳይም ለጋዛ ሕዝብ ምግብና መድኃኒት ከአየር ጥለዋል። የፈረንሳው ፕሬዚደንት ኢማኑኤል ማክሮ በኤክስ ገጻቸው እንደጻፉት ግን ምግብና መድኃኒት ከአየር መጣል የጋዛን ሕዝብ ችግር አያቃልልም። ማክሮን አክለው እንዳሉት ፍልስጤሞችን በረሃብ ከማለቅ ለማዳን እስራኤል ሙሉ ሰብአዊ እርዳታ እንዲደርስ መፍቀድ ይገባታለም። ኢጣሊያ በበኩሏ በሽታ የጠናባቸውንና የእስራኤል ጦር ያቆሰላቸውን የጋዛ ፍልስጤማውያንን ለህክምና ወደ ኢጣሊያ ለመውሰድ ማቀዷን አስታውቃለች። በመካከለኛው ምስራቅ የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ ዛሬ ደቡባዊ ጋዛን ጎብኝተዋል። ዊትኮፍ ጋዛን የጎበኙት እስራኤል የጋዛ ህዝብን ምግብና መድኃኒት እንዳያገኝ በመከልከሏ በእስራኤልና በዋና ተባባሪዋ በዩናይትድ ስቴትስ ላይ ዓለም አቀፍ ወቀሳና ትችት በማየሉ ነው። ይህ በእንዲህ እንዳለ የእስራኤል ጦር ዛሬ ጋዛ ሰርጥ ውስጥ በከፈተው ጥቃት በትንሹ ሀያ ሁለት ፍልስጤማውያንን መግደሉን የግዛቲቱ የሲቪል መከላከያ አስታውቋል። ይህ ዶች ቬለ ነው። ኢራን ምዕራባውያን ሀገራት ውስጥ የሚኖሩ ተቃዋሚ ፖለቲከኞችን አቀንቃኞችንና ጋዜጠኞችን ለመግደል ወይም ለማገት ሞክራለች በማለት ዩናይትድ ስቴትስ እና ተባባሪዎቹ ያሰሙትን ውንጀላ አጣጥላ ነቀፈችው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢል ዛሬ በሰጡት መግለጫ ምዕራባውያኑን ውንጀላ መሰረተ ቢስ ብለውታል። ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና ጀርመንን ጨምሮ ትናንት በጋራ ባወጡት መግለጫ የኢራን የስለላ ድርጅት በሀገራችን በሚኖሩ ሰዎች ላይ የሚያደርሰው ስጋት እየተጠናከረ ነው ብለው ነበር። አጃንስ ፍራንስ ፕሬስ የጠቀሰው መግለጫም የኢራን የስለላ ድርጅት ሉዓላዊነታችንን በመድፈር ሰሜን አሜሪካና አውሮጳ ውስጥ የሚኖሩ ሰዎችን ለመግደል ለማገትና ለማዋከብ የሚያደርገውን ሙከራ በጋራ እንቃወማለን ይላለም። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በቃኢል ግን የምዕራባውያኑን መግለጫ በወቅቱ ከፍተኛ ትኩረት ከተሰጠው በኃይል በተያዘው የፍልስጤም ግዛት ከሚፈጸመው ቃል አቀባዩ ዘር ማጥፋት ካሉት እርምጃ የዓለምን ትኩረት አቅጣጫ ለማስቀየር ያለመ ብለውታል። የሩሲያና የቻይና የባህር ኃይላት ምዕራባዊ ፓሲፊክ ባህርን ደህንነት ለማስከበር ያሉትን ሰፊ የውጊያ ልምምድ ዛሬ ጀመሩ። በሩሲያዋ ቫልዶቶስክ ከተማ አጠገብ የሚገኘው የአየርና የባህር ላይ የሚደረገው ወታደራዊ ልምምድ ለስድስት ቀናት ይቆያል ተብሏል። የሁለቱን ሀገራት የጦር ኃይል ትብብር ለማጠናከር ባለመው ልምምድ ተመሪ ሚሳይሎች የታጠቁ በርካታ የጦር መርከቦች፣ ጠላቂ ጀልባዎች፣ ተዋጊ ጀቶችና ወታደሮች ይሳተፋሉ። በልምምዱ የሚካፈለውን የቻይና ባህር ኃይል ከሚያዙት አንዱ የአንሹዋይ እንዳሉት ልምምዱ ከውጊያ በተጨማሪም የጋራ የውጊያ እቅድ መንደፍና ስፖርትን ያካትታል። የቻይና ሩሲያ የጋራ ልምምድ የጋራ ዕቅድ ከመንደፍ ምዕራፍ ይገባል። በዚህ ጊዜ ሁለት ወገኖች ግንኙነታቸውን፣ ወዳጅነታቸውና መግባባታቸውን ለማጠናከር የሚረዱ ሙያዊ አውደ ጥናት፣ የባህልና የስፖርት ልውውጥና ሌሎች እንቅስቃሴዎችን ያደርጋሉ። ለሚቀጥለው የውጊያ ልምምድ ይዘጋጃሉ። ሁለቱ አያላን መንግስታት እንደ ግሪጎሪያኑ አቆጣጠር ከ2012 ጀምሮ አስር ጊዜ የባህር ኃይላት የጋራ የውጊያ ልምምድ አድርገዋል። የሩሲያና የዩክሬን መሪዎች የድርድርና የሰላም ቃላት እየተለዋወጡ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን መንግስታቸው ከዩክሬን ጋር የጀመረውን ድርድር እንደሚቀጥል ዛሬ አስታውቀዋል። ፑቲን እንደሚሉት ሦስተኛ ዓመቱን የያዘው የሁለቱ ሀገራት ጦርነት በሰላም እንዲያበቃ ሞስኮ ከዚህ ቀደም በያዘችው አቋሟ አሁንም እንደጸናች ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ለፑቲን መልእክት በሰጡት አጸፋ መንግሥታቸው ለመደራደር ፈቃደኛ መሆኑን አስታውቀዋል። ይሁንና ዜሌንስኪ እንዳሉት ድርድሩ በበታች ባለሥልጣናት መካከል ብቻ ሳይሆን በሁለቱ ሀገራት መሪዎች መካከል እንዲደረግ ይፈልጋሉ። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግስትና ህወሀት የዳግም ጦርነት ፉከራና ዝግጅታቸውን እንዲያቆሙ የሚደረገው ጥሪና ግፊት እንደቀጠለ ነው። ከዚህ ቀደም ተደጋጋሚ ሙከራ ባደረጉት የሀገር ሽማግሌዎች ላይ የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ጥሪም ታክሎበታል። እስራኤል ላስራበችው ለጋዛ ሕዝብ የተለያዩ መንግስታት የምግብና የመድኃኒት እርዳታ ከአየር እየጣለ ነው። የአሜሪካው ልዩ መልክተኛ ደቡባዊ ጋዛን ሲጎበኙ፣ የጀርመን ውጭ ጉዳይ ሚኒስትር ደግሞ የእስራኤል ሰፋሪዎች ፍልስጤማውያንን መግደል፣ ማቁሰልና ማጥቃታቸውን አውግዘዋል። የሩሲያና የቻይና የባህር ኃይላት የስድስት ቀናት የጋራ ወታደራዊ ልምምድ ዛሬ ጀመሩ። የሁለቱ የምስራቁ ዓለም ሀያል ሀገራት ጦር ኃይላት የሚያደርጉት ልምምድ ለምዕራብ ፓስፊክ ሰላም ያለመ ነው ተብሏል። የዜናው መልእክት እስካሁኑ ነበረ።